voice of America መራጩ ሕዝብ የምርጫ ካርድ እንዲወስድ ሰማያዊ ፓርቲን ጨምሮ የዘጠኙ ፓርቲዎች ትብብር ጥሪ አቅርበዋል። ከፍተኛ ቁጥር ያላቸው መቀመጫዎችን ለማሸነፍና ብዛት ያላቸውን እጩዎች ለማቅረብ ያለውንም እቅድ ተናግሯል። ሰማያዊ ፓርቲ የትብብሩ አባላት የሚከተሉትን አቅጣጫ መንደፉንም ዛሬ ገልጿል። ብሔራዊ ምርጫ ቦርድ ግን በህግ የሚታወቅ አደረጃጀት ስላልሆነ ትብብሩ ሕገ ወጥ ነው ይላል። መለስካቸው አመሀ ፓርቲው ዛሬ የሰጠውን መግለጫ ተከታትሎ የሚከተለውን ዘግቧል። የዘጠኙ ፓርቲዎች ትብብር ዛሬ አመሻሹ ላይ ይፋ ያደረገው መግለጫ ከመነሻው ከዓላማዎቹ አንዱ የፖለቲካ ምህዳሩን በማስፋት እና የምርጫ ሜዳውን በማስተካከል መጪው ምርጫ ነፃ ፍትሃዊ፣ አሳታፊና ተአማኒ የማድረግ የጋራ የተባበረ ትግል መሆኑን ይገልጻል። ከጋዜጠኞች ከቀረቡላቸው የተለያዩ ጥያቄዎች ተነስተው እንደሰጧቸው ምላሾች ከሆኑ ትብብሩ እስከ መጨረሻው የምርጫ ሂደት ወይም ሁኔታ እስከፈቀደው ድረስ ለመሄድ መቁረጡን ይናገራሉ። ትብብሩ በዚህ ሂደት ውስጥ መራጩ በምርጫው የመጨረሻው ዕለት ወሳኝ መሣሪያው ነው ያለውን የምርጫ ውድ ከወዲሁ መውሰድ እንዳለበትም አጥብቆ ይመክራል። የጽሑፉን መግለጫ በንባብ ያሰሙት የትብብር ዋና ጸሐፊ አቶ ግርማ በቀለ እንዲህ አቅርበውታል። የትግሉ ቀዳሚና ዋነኛ ባለቤት የሆንከው መራጩ ህዝብ፣ ነጻነትና ክብርህን ለማስመለስ በምናደርገው ትግል በንቃት እንድትሳተፍ ዛሬውኑ በመመዝገብ የስልጣን ባለቤትነትን የምታረጋገጥበትንና ይህን አምባገነናዊ ስርዓት የምትቀጣበትን ትጥቅ የምርጫ ካርድህን በእጅህ እንድታስገባ እንደ ትብብሩ መግለጫ ከሆነ የፓርቲዎቹ ትብብር የሚያካሄደው ትግል ህገ መንግስታዊ ህጋዊና ሰላማዊ ነው። ለትብብሩ አባላትም በምርጫው ረገድ የሚከተሉትን አቅጣጫ እንዳስቀመጠ ይፋ አድርጓል። የትብብሩ ዝግጅት ምን እንደሚመስልና ስንት እጩዎች እንዳዘጋጁ ለቀረበው የጋዜጠኛ ጥያቄም የትብብሩ ሰብሳቢ አቶ ይልቃል ጌትነት ዘርዘር ያለ መልስ ሰጥተው ነበረ። ምርጫው ነጻና ፍትሐዊ እንዲሆን እና አጠቃላይ በአጭር ጊዜ ውስጥ ይህ ምርጫ በህዝብ ታማኒነት ያለው ሆኖ እንዲያልፍ የዲሞክራሲ ሜዳውን በማስከፈት ድረስ በጋራ መስራት አንዱ ነው። ከዚህ በተጨማሪ ደግሞ ፓርቲዎች በሂደት እየተዋወቁና እየተባበሩ በሄዱ ጊዜ ሁሉ ድምፅ ሳይሻሙ ከተቻለም የህግ ቴክኒካል ችግር እስካልተፈጠረ ድረስ በአንድ ምልክትና በአንድ ማኒፌስቶ የሚወዳደሩበትን ነገር እስካሁንም ድረስ እስካሁን ሰዓት ድረስ ሌትተቀን እየሰራን ነው። በአጠቃላይ ግን በሰማያዊ በኩል ሶስት መቶ ሰማንያ ወንበሮችን ለማሸነፍ ከአራት መቶ በላይ እጩዎችን ለማቅረብ በሂደት እየተሰራበት ያለ ነገር ነው። ይህን ስናደርግ ግን በትብብሩ ለምናደርጋቸው የጋራ ግንኙነቶች ሁሉ አስፈላጊው ክፍት የግንኙነት ደረጃ እንደተጠበቀ ነው። ትብብሩ ይህን ይበል እንጂ የሀገሪቱ ምርጫ ቦርድ ይህ አደረጃጀት ህገወጥ ነው ይላል። ከአንድ ሳምንት በፊት ቦርዱ ለጋዜጠኞች በሰጠው መግለጫ ላይ ሰማያዊ ፓርቲ ፈጽሟቸዋል ካላቸው የህግ ጥሰቶች መካከል በፖለቲካ ፓርቲዎች ህግ የማይታወቅ አደረጃጀት በመፍጠር እንደሆነ የቦርዱ ሰብሳቢ ፕሮፌሰር መርጋ በቃና ገልጸው ነበረ በፖለቲካ ፓርቲዎች ምዝገባ አዋጅ ቁጥር አምስት መቶ ሰባ ሶስት ህዝባን ሁለት ሺህ ዓመተ ምህረት ከአንቀጽ ሰላሳ ሁለት እስከ ሰላሳ ስድስት ከተደነገጉ አደረጃጀቶች ውጪ ትብብር የሚባል አደረጃጀት መስርቻለው እያስተባበርኩ ነው በሚል ህገወጥ እንቅስቃሴ ውስጥ መንቀሳቀሱ ታምኖበታል። የቦርዱ ምክትል ሰብሳቢ ዶክተር አዲሱ ገብረ እግዚአብሔርም ይህንን በእለቱ ይበልጥ አብራርተውት ነበር። ፓርቲዎች በጋራ ጉዳያቸው ላይ የጋራ ግንኙነት ቢያደርጉ፣ ቢመክሩ በእኛ በኩል ቅሬታ የለም። ነገር ግን በምርጫ ህጉ ያለውን አንደኛው ቅንጅት ነው ሁለተኛው ግንባር ነው፣ ሶስተኛው ውህደት ነው። እነዚህ ሶስት አደረጃጀቶች ናቸው በምዝገባ አዋጁ ላይ እውቅና ያላቸው አደረጃጀቶች። ከነዚህ ውጭ የሚደረግ ሌላ አደረጃጀት ኢ ህጋዊ ነው፣ መሰረት የለውም ነው በቦርዱ እየተባለ ያለው። የትብብሩ ሰብሳቢ አቶ ይልቃል ጌትነት ግን ይህን አይቀበሉትም። በመጀመሪያ ነገር በህግ ያልተከለከለ የተፈቀደ ነው ይላሉ። ከግንባር ከውህደትና ከቅንጅት ውጭ መስራት በህግ ያስጠይቃል ወይም ህገ ወጥ በምርጫ ቦርድ እውቅና ለመስጠት ፓርቲዎች የሚያደርጓቸው የትብብር ደረጃዎች ማን ማን ናቸው? በአንድ ማህተም ለመጠቀም በአንድ ፕሮግራም ለመጠቀም የረዥምና የአጭር ጊዜ እቅድ አቅዶ በጋራ ለመስራት እና በምርጫ ቦርድ ተመዝግበው ሰርቲፊኬት የሚያሰጡ ብትሉኝ መልሱን ያለ ጥርጥር መልሰዋለሁ። አንደኛ ቅንጅት፣ ሁለተኛ ግንባር፣ ሶስተኛ ውህደት፣ አራተኛ ሁሉ መልስ ናቸው። እኛ ግን ያንን ከምርጫ ቦርድ አልፈለግንም አልፈለግንም ወደፊትም አንፈልግ ሲያስፈልገን በዛ አይነት አደረጃጀት መስራት የሚያስፈልገውን ሪኳየርመንት አሟልተን እንሄዳለን። ለዛ ሲደርስ የግንኙነት ደረጃቸው ምርጫ ቦርድ ሰማያዊ ፓርቲ እስከዛሬ ፈጽሟቸዋል ባላቸው የሕግና የስነ ምግባር ግድፈቶች ምክንያት ይቅርታ እንዲጠይቅ የወሰነበት ቢሆንም ፓርቲው ይቅርታ የሚያስጠይቅ ጥፋት አልፈጸምኩምና ይቅርታ አልጠይቅም የሚል ምላሽ መስጠቱ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ